ፖሊስ በአቶ በቀለ ገርባ ላይ የጀመረውን የምርመራ መዝገብ አደራጅቶ መጨረሱን ለፍርድ ቤት ገልጾ ተለዋጭ ትዕዛዝ ጠይቋል። የአቶ በቀለ ገርባ ጠበቆች የፖሊስን ጥያቄ ተቃውመው ደንበኛቸው በዋስ እንዲፈቱ ጠይቀዋል። ፍርድ ቤቱ ትዕዛዝ ለመስጠት ተለዋጭ ቀጠሮ ቆርጧል። ከአዲስ አበባ መለስካቸው አመሃ ተከታዩን ዘገባ አስተላልፏል። ፖሊስ ባለፉት ስምንት ቀናት በአቶ በቀለ ገርባ ሰነድ ላይ አጣርቻለሁ ያለውን ሥራ ለፍርድ ቤቱ በዝርዝር አቅርበዋል። በዚሁ መሠረት ከትራንስፖርት ሚኒስቴር አርባ አምስት ገጽ ያለው ሰነድ እንደተላከለት በመግለጽ በዚህ ሰነድ ውስጥ እንደተመለከተው ሰባት ነጥብ አራት ሚሊዮን ብር የሚገመት ዋጋ ያላቸው የመንግሥት ተሽከርካሪዎች ወድመዋል። ሀያ ስምንት ሚሊዮን ብር የሚገመቱ የግል ተሽከርካሪዎችም ወድመዋል ብሏል። ፖሊስ አክለውም ከተጠርጣሪ ግብረአበሮች ጋር የሰባት ተጠርጣሪዎችን ሽጉጦች የፎረንሲክ ምርመራ ወስጃለሁ ሲልም ተናግረዋል። ሌሎችንም ከሕይወት ሕልፈት እስከ ንብረት ውድመት ተጠርጣሪውን ይመለከታሉ ላላቸው ፖሊስ ማስረጃዎችን ማሰባሰቡን ጠቅሶ የምርመራ ሰነድ ማደራጀት ስራውን ማጠናቀቁንና ማስረጃውን በፍርድ ቤት ለማረጋገጥ የቅድሚያ ምርመራ መዝገብ መክፈቱን አስረድቶ ይህን ምርመራ ሰነድ ፍርድ ቤቱ ዘግቶ በአዲሱ መዝገብ ትዕዛዝ እንዲሰጥለት ጠይቋል። የተጠርጣሪ ጠበቆችም የፖሊስን ጥያቄ የቅድመ ምርመራን ዓላማ የተከተለ አይደለም ሲሉ ተቃውመዋል። ደንበኛቸው የተጠረጠሩበት መነሻ ሌላ ሆኖ ሳለ እዚህ የቀረበው በጭራሽ የተለየ ነው ሲሉ ይህ የሚያሳየውም መርማሪ ቡድኑ በተጠርጣሪው ላይ ምንም አይነት የወንጀል ድርጊት ሊያገኝበት እንዳልቻለ ነው ሲሉ ተከራክረዋል። ስለሆነም ተጠርጣሪ ደንበኛቸው በዋስ እንዲለቀቁ ጠይቀዋል። ፍርድ ቤቱም የሁለቱንም ወገን ክርክር ከሰማ በኋላ በዋስትናው ጥያቄም ሆነ በፖሊስ ጥያቄ ላይ ትእዛዝ ለመስጠት ለሐምሌ 30 2012 ዓ ም ተለዋጅ ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ about